ቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዘር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የህወሓት ማዕከላዊ ኮሚቴ በኢትዮጵያና ኤርትራ የድንበር ውዝግብ የመንግስት ድርጅቶችና ወደ ግል ይዞታ ከማዞርና ሌሎች ውሳኔዎች ጋር በተያያዘ የገዢው ፓርቲ ምክር ቤትና ህዝቡ ህዝቡ በተለይ ህዝቡን ያወያየ አይደለም ሲል መግለጫ አውጥቷል። የኢትዮጵያ ገዢ ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ ጉዳይ ላይ የድንበር ኮሚሽኑን ውሳኔና የአልጀርሱን ስምምነት እንደሚቀበል ያስተላለፈውን ውሳኔ በመቃወም በሺዎች የተቆጠሩ የኢሮብ ተወላጆችና የአዲግራት ከተማ ህዝብ ሰላማዊ ሰልፍ በዛሬው ዕለት አካሂደዋል። ህዝቡን ያላሳተፈ የህዝቡ ይሁንታ ያላገኘ በመሆኑና ሀገርንና ህዝብን የምከፋፈል በመሆኑ ይህን የኢትዮጵያ መንግስትም ሆነ የኢትዮጵያ ፓርላማ ተቀብሎ እንዳያጸድቅ የዓለም ህዝብም የተባበሩት መንግስታትም ሆነ አፍሪካ ህብረትም ሆነ ሌሎችም የሚመለከታቸው አካላት ተቃውሞዎችንን በግምት ውስጥ በማስገባት መፍትሄ እንዲፈልጉልን በማለት የወጣ ሰልፍ ነው። በሌላ ዜና ደግሞ በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ዩኒቨርሲቲው ከሚሰጠው የብቃት ማረጋገጫ ፈተና ጋር በተያያዘ በተደረገ የሶስት ቀናት ተቃውሞ ፈተና መቋረጡን ያነጋገር ናቸው ተማሪዎች ገለጹ። ባህዳ ዩኒቨርሲቲ እየተማርን እንደ ኢትዮጵያ ኮምፒት እያደረግሽ እንደ ባህር ዳር ግን የብቻ የተለየ ተጽዕኖ ማድረግ የለበትም ነው። በተለያዩ የኢትዮጵያ አካባቢዎች የሚከሰቱ ዘርንና ማንነትን ያማከሉ ግጭቶችን የተመለከቱ ዘገባዎችና ትንተናዎችንም አካተናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪዮኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዓለም አቀፍ ዜናዎቹ ተመልሰን መጥተናል። ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ ላይ የተጣለው ማዕቀብ ቀስ በቀስ ይነሳል ብለው የሚለውን ዜና የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ማይክ ፖሚም አጣጣሉ በዜናው መሰረት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ በተገናኙበት ወቅት ነው ትራምፕ ይህን ብለዋል የተባለው። እንዲያውም ፕሬዚዳንት ትራምፕ የማዕቀቡን አነሳስ ሳይቀር በዝርዝር ተናግረዋልም ተብሏል። ለማንኛውም ውጭ ጉዳይ ሚኒስተር ፖሜ ወሬውን ውድቅ አድርገውታል። የሊቢያው ጀኔራል ኸሊፋ ሂፍታር እና ለብሔራዊ የሊቢያ ጦር ኃይል ታማኝ የሆነ ወታደሮች ከእነርሱ ቁጥጥር ውጪ ከሆኑ የምስራቃዊ ሊቢያ ከተሞች የመጨረሻዋን ለመቆጣጠር መቃረባቸው ተገለጸ። ለሳምንታት ከዘለቀ ከባድ ውጊያ፣ የቦምብና የአየር ጥቃት በኋላ መሆኑ ነው። የጄኔራል ሀፍታር ኃይሎች የደርና ከተማን የሚቆጣጠሩት። በፕሬዚዳንት ቭላድሚር ፑቲን ላይ አድማ አቀነባብረዋል ተብለው ባለፈው ወር የታሰሩት ሩሲያዊው ተቃዋሚ መሪ አሌና አሌክናሲ ናቫሊኒ ከሰላሳ ቀናት በኋላ በዛሬው ዕለት መፈታታቸው ተገለጸ። ከሰላሳ ቀናት የስራ ጉዞ በኋላ እንሆ ተመልሻለሁ ሲሉ በትዊተር ገጻቸው ላይ የተናገሩት ናቫሊ ነጻ በመሆኔ ተደስቻለሁም ብለዋል። ናቫሊና በመቶዎች የሚቆጠሩ ደጋፊዎቻቸው የታሰሩት ባለፈው ወር ሲሆን ይህም ፕሬዚዳንት ፑቲንን ለሌላ ስድስት አመት በስልጣን ለማቆየት የሚያስችለው ስነስርዓት ሞስኮ ውስጥ በሚካሄድበት ዋዜማ መሆኑ ነው። በአንድ የደቡብ አፍሪካ መስጊድ ውስጥ ሁለት ሰዎች በዛሬው ዕለት በስለት ተወግተው ሲሞቱ ሌሎች በርካታ ሰዎች መቁሰላቸው ተነገረ። አጥቂው በፖሊስ መገደሉም ታውቋል። በስተመጨረሻም የዓለም ዋንጫ የእግር ኳስ ውድድር በዛሬው ዕለት ሲጀመር አስተናጋጇ ራሽያ ሳውዲ አረቢያን አምስት ለዜሮ አሸንፋለች። ዜናው አበቃ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር የህወሀት ማዕከላዊ ኮሚቴ በኤርትራና በኢትዮጵያ የድንበር ውዝግብ የመንግሥት ድርጅቶችን ወደ ግል ይዞታ ከማዞርና ከሌሎች ውሳኔዎች ጋር በተያያዘ የገዢው ፓርቲ ምክር ቤት ውይይት ሊያደርግበት ይገባል። ህዝቡን ጥቅስ ሳይወያይበትና በቂ መተማመን ሳይደረስበት በሚዲያ ይፋ መግለጫ መሰጠቱ በህዝብ ዘንድ ቁጣ መቀስቀሱን መግለጫው አትቷል። በሀገሪቱ ወቅታዊ ሁኔታዎች ላይ ለመወያየትና ለመገምገም የኢህአዴግ ምክር ቤት ስብሰባ እንዲጠራ ህወሀት በዚህ ሳምንት ያካሄደውን ጉባኤ አጠናቆ በትናንትናው ዕለት ባወጣው መግለጫ ጠይቋል። ህወሀት በዚህ መግለጫው የኢህአዴግን አሰራር እና ህገ ደንብ ያልተከተሉ ያላቸው የአመራር ምደባዎች ወይም ሹመቶች እንዲታረሙ ጠይቋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። ከላይ የሰማነው ተከታዩ ዘገባችን ነው። የህወሓት ማዕከላዊ ኮሚቴ በኢትዮጵያና ኤርትራ የድንበር ውዝግብ የመንግስት ድርጅቶች ወደ ግል ዞታ እንደሚዞሩ የተላለፈው ውሳኔ በተያያዘ የገዢው ፓርቲ ምክር ቤት ውይይት መደረግ አለበት ሲል ያሰማውን ተቃውሞ ከአዲስ አበባ እስክንድር ፍሬው አድርሶናል። ህዝባዊ ወያኔ ሐርነት ትግራይ ህወሓት ለሦስት ቀናት የተወያየው በወቅታዊ ሁኔታዎች ላይ ነው። ስብሰባው የተጠራውም አስቸኳይ በሚል ነው። ትናንት ማምሻውን ደግሞ የደረሰባቸውን ውሳኔዎች ይፋ አድርገዋል። በዚህም መሰረት የኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮጵያና የኤርትራን የድንበር ጉዳይ አስመልክቶ የወሰነው ውሳኔ ተገቢ መሆኑን አስታውቋል። ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋገጥ ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሀት ማዕከላዊ ኮሚቴ ገምግሟል ይላል ትናንት የወጣው መግለጫ። የኢትዮጵያ አየር መንገድንና ኢትዮ ቴሌኮምን ጨምሮ ታላላቅ የመንግስት ኩባንያዎች የተወሰነ አክሲዮን ለአገር ውስጥና ለውጭ ባለሀብቶች እንዲሸጥ በኢህአዴግ ስራ አስፈጻሚ ኮሚቴ የተወሰነውን ውሳኔ መቀበሉንም ህወሀት በመግለጫው አስታውቋል። በዚህ ጉዳይ ላይ የተወሰነው ውሳኔ ከፕሮግራማችንና ፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተወሰነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል ይላል መግለጫው። በኢትዮጵያና በኤርትራ ድንበርም ሆነ የመንግስት ተቋማትን የአክሲዮን ድርሻ በመሸጡ ጉዳይ ላይ የተወሰነ ውሳኔ ይፋ የተደረገበትን ጊዜ ግን አልተቀበለም። ውሳኔው በቅድሚያ 180 አባላት ወዳሉት የኢህአዴግ ምክር ቤት አልቀረበም፣ አጋር ድርጅቶች አልተሳተፉበትም፣ የሚመለከታቸው አካላትም በዝርዝር አልተወያዩበትም የሚለው ደግሞ በምክንያትነት ተጠቅሷል። እንደ መጨረሻ ውሳኔ ተቆጥሮ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድሟል ይላል የህወሓት መግለጫ። በጥልቀት ከተወያየባቸው ጉዳዮች አንዱ ወቅታዊውን ክልላዊና አገራዊ ሁኔታ እንደዚሁም ቀጣይ የትግል አቅጣጫዎችን የተመለከተ መሆኑንም የህወሓት ማዕከላዊ ኮሚቴ አስታውቋል። ከዚህ አንጻር ካሳለፋቸው ውሳኔዎች መካከልም በኢህአዴግ ውስጥ እየተካሄደ ያለውን የአመራር ምደባ በተለመደው አገላለጽ ሹመት እየተመለከተው ይገኝበታል። እነዚህ ምደባዎች ወይም ሹመቶች የድርጅቱን ህገ ደንብና አሰራር ያልተከተሉ መሆናቸውን ነው ህወሓት የጠቀሰው። በአሁኑ ወቅት በኢህአዴግ ደረጃ እየተደረጉ ያሉ የድርጅቱን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር ምደባዎች እንዲታረሙ የህወሓት ማዕከላዊ ኮሚቴ ይጠይቃል፣ ይላል መግለጫው ማዕከላዊ ኮሚቴው ለህወሓት ነባር አመራሮች እውቅና እንዲሰጥ መወሰኑም በዚሁ መግለጫ ተመልክቷል። ህወሓት በዚሁ መግለጫ ሰላማዊና ህጋዊ መንገድ ተከትለው አማራጭ ሀሳብ ከሚያራምዱ ኃይሎች ጋር አብሮ ለመስራት ያለውን ዝግጁነት ገልጿል። በተለያዩ መንገዶች ጸረ ትግራይና ጸረ ህወሓት እንቅስቃሴ የሚያደርጉ የውስጥና የውጭ ኃይሎች በሚል የገለጻቸውን ግን ተችቷል። ህዝቡ አምርሮ እንዲታገላቸው የህወሓት ማዕከላዊ ኮሚቴ ጥሪውን ያቀርባል በሚል ነው በመግለጫው የሰፈረው። ኢህአዴግ ወቅታዊውን ሁኔታ መነሻ ያደረገ አስቸኳይ ስብሰባ እንዲጠራም ህወሓት ጠይቋል። ወቅታዊውን ሁኔታ በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወሓት ማዕከላዊ ኮሚቴ ይጠይቃል፣ ይላል መግለጫው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ኢህአዴግ በቅርቡ በኢትዮ ኤርትራ የድንበር ኮሚሽን ውሳኔና በአልጀርስ ስምምነት ዙሪያ ስምምነቱን ለመቀበል የወሰደውን ውሳኔ በመቃወም በሺዎች የተቆጠሩ የኢሮብ ተወላጆችና የአዲግራት ከተማ ህዝብ በዛሬው ዕለት ትዕይንተ ህዝብ አድርገዋል። ዘጋቢያችን አለም ፍስሐ በስፍራው ተገኝቶ ነበር። ይህ ድምፅ የኤሮብ ብሔረሰብ ተወላጆች የአድግራት ከተማ ነዋሪዎች ድምፅ ነው። በአድግራት ከተማ የሚኖሩ አንድ ሺህ አካባቢ የሚደርሱ የኤሮብ ተወላጆች በወኪሎቻቸው አድርገው የኢህአዴግ ስራ አስፈጻሚ ኮሚቴ ሲል የኢትዮጵያና ኤርትራ የወሰነውን ውሳኔ ለመቃወም ፍቃድ ጠይቀው በማግኘት ዛሬ ሐሙስ 7 ሰኔ 2010 ዓ ም ያካሄዱት ሰላማዊ የተቃውሞ ሰልፍ ነው። እስከ ሶስት ሺህ የሚደርስ ህዝብ የተለያዩ መፈክሮችን እያሰማ ከተማዋን በመዞር በወሎዋሎ ስታዲየም ነው የተሰበሰበው። ሰልፈኞች ከሚያስተባብሩ አንድ የኦሮብ ተወላጅ አቶ ካሳ ይጅታ ናቸው። ሰላማዊ ሰልፉ ህዝቡ ግንቦት 28 2010 ዓመተ ምህረት የኢህአዴግ ስራ አስፈጻሚ ኮሚቴ በድንገት ያወጣውን መግለጫ በተመለከተ የአልጀርስ ስምምነት መሰረት በማድረግ የኤርትራ ጉዳይ በሰላምን ለመፈጸም ካለ ምንም ቅድመ ሁኔታ ዝግጁ ነኝ ብሎ በማወጁ ህዝቡ በተሰማው ቅሬታ መሰረት ህዝቡ ተሰብስቦ በህግና ደንብ መሰረት እንድንመራ ዘጠኝ ሰዎች ኮሚቴ መርጦን እኔም ከዘጠኙ ኮሚቴዎች አንዱ ሁኜ እየሠራን ቆይተናል። ዋና ቁም ነገር ይሄ ጉዳይ ሺ ዘጠኝ መቶ ዘጠና አምስት አመተ ምህረት ይህን የአልደርስ ስምምነት መሰረት ያደረገ የህይግን ውሳኔ በመቃወም ያለበትን ስህተትም ግልጽ በማድረግ ምስራቃዊ ዞን አስተዳደር ጽህፈት ቤት፣ ለትግራይ ክልል አስተዳደር ጽህፈት ቤት፣ ለትግራይ ተወካዮች ምክር ቤት እንዲሁም መብሰሄር መለስ ዜናዊ ጠቅላይ ሚኒስትር ለነበሩ በእጃቸው እንዲደርስ፣ የውጭ ጉዳይ ሚኒስቴር ለነበሩ አቶ ስዩም መስፍንም በእጃቸው እንዲደርስ፣ ለኢትዮጵያ መንግስትና ፓርላማ፣ ለአፍሪቃ ህብረት፣ ለተባበሩት መንግስታት ጽህፈት ቤት፣ ለዓለም ጸጥታ ምክር ቤት፣ ለዘሄይግ ደብዳቤ ጽፈን ውሳኔውን እንደምንቃወም የኢትዮጵያ ሉዓላዊነት ደፍሮ መሬታችንን እና ህዝባችንን ቆርሶ ወደ ኤርትራ የሚወስድ በመሆኑ ይህ መሆን እንደሌለበት በመቃወም የጻፍነው አስታውሳለሁ። ምላሽ ምን አግኝታችሁ ነበረ? ምላሽ ሄይግ አፈጻጸም እንዲኖረው አፈጻጸም እንዲኖረው በድርድር በውሳኔው መሰረት እንዲፈጸም የሚል ነገር ተገኝቶ አምስት ነጥቦች ለአፈጻጸም የሚመቹ አየር ላይ የተነሳው ካርታ መሬት ላይ ትክክል ይመጣል አይመጣል የሚለው ከአምስቱ ነጥብ አንድ ሆኖ መሬት ላይ በሚያውቁ ሰዎች ሆነ ተብሎ ዲማርኬሽን እንዲካሄድ፣ ከዛ በኋላ ሌሎችም ነጥቦችን አካትቶ ሁለቱንም ህዝቦች በማሳተፍ ሰላም እንዲመጣ ነበረ። ይሁን እንጂ የኤርትራ መንግስት ይህን አልቀበልም በማለቱ፣ ሰላም አደለ ጦርነት አደለ፣ አሁን ባለንበት ሁኔታ እስካሁን ድረስ ቆይተናል። የኢትዮጵያ መንግስትም አምስቱ ነጥብ ካልተፈጸመ በስተቀር የሄግ ውሳኔ ለመፈጸም አልችልም ብሎ ቆሞ ነው የቆየው። አሁን ግን በድንገት ካለምንም ቅድመ ሁኔታ የአልጀርስ ስምምነት መሰረት ውሳኔውን እንፈጽማለን ብሎ ኢህአደግ ስራ አስፈጻሚ ኮሚቴ የሰጠውን ውሳኔ ህዝቡን ያላሳተፈ የህዝቡ ይሁንታ ያላገኘ በመሆኑና ሀገርንና ህዝብን የምከፋፈል በመሆኑ ይህን የኢትዮጵያ መንግስትም ሆነ የኢትዮጵያ ፓርላማ ተቀብሎ እንዳያጸድቅ የዓለም ህዝብም የተባበሩት መንግሥታትም ሆነ አፍሪካ ህብረትም ሆነ ሌሎችም የሚመለከታቸው አካላት ተቃውሞችንን በግምት ውስጥ በማስገባት መፍትሄ እንዲፈልጉልን በማለት የወጣ ሰልፍ ነው። ሰልፉ የጎላ ሴቶች ተሳትፎም ነበረበት። ሰልፉ በወንና በተረጋጋ መንፈስ የተካሄደ ሲሆን ከሰልፈኞች መካከል የነበሩ አባሀጎስም አነጋግሬያቸዋለሁ። እኔ ስሜ አባሀጎስ ወልድ ይባላለሁ። የተወለድኩበት ኢሮብ ነው። ያው ካሄን ቦርደር የለውም። አድግራት ወልዋሎ እኖራለሁ። ሀያ አመት የቆየ አለ ይግባኝ የተሰጠ የአልጀርስ ውሳኔ ከሀያ አመት በኋላ ደግሞ እንደገና ባላሰብንበት ሰዓት አስራ ሁለት ሺህ በላይ ተማሪዎች ማትሪኩሌሽን ፈተና እያሉ የኢህአዴግ መንግስት መሬታችሁ ባድመና አካባቢው ሁልጊዜ በባድመ ስለሚጠራ ኤርትራ መስጠት አለብን፣ አለምንም ጥያቄ ኤርትራ ባድመ መሬት ሰጠን ሰላም ማግኘት አለብን ብሎ ሲያውጅ የማይሆን ነገር ስለሆነብን እሱን አንቀበልም ለማለት ነው የኢሮብ ህዝብ፣ የጉለመካዳ ህዝብ በዚህ የቆየውና የድግራት አጋሜ ህዝብ ተጨምሮበት አውራው የኢሮብ ህዝብ ይህ ውሳኔ እኛ አይጠቅመንም፣ አንድ ስድራ ቤት በሁለት ላይ አይከፈልም። የብሔር ብሔረሰቦች ሰዎች ከሰሜንያ ሺ በላይ የተሰውበት አገር እና መቃብር ለኤርትራ አይሸጥም አይለወጥም እያለ ድምፁን እያሰማ ነው የሚገኛል። ሰልፈኞች ከተማውን ቦመዘር ወልዋሎ ስታዲየም ነበር ያጠቃልሉ። በስታዲየሙ የአዲግራት ከተማ ከንቲባ አቶ ገብረሕይወት ስዩም ተገኝተው እንዲህ ብለዋል። ህዝቢ ኢሮብ ምኽንያታውን ለባምን ህዝቢ እዩ እዚ ሎማዓንቲ ካሄድክሞ ዘለኹም ሰልፍ ድማ ማንም የኢሮብ ህዝብ አስተዋይ ህዝብ ነው ይህ ዛሬ ያካሄዳችሁ ሰልፊ ደግሞ የሮብ ህዝብ ታግለው ጨቋኑ የደርግ ስርዓት በመደምሰስ ሲያገኛችሁ መብታችሁና የትግላችሁ ውጤት ነው። ካብታኹም ናብ መወዳእታ ክበፅሕ ናይ ኩላህን ሓተ እውን ስለዝኾነ ህዝብ ያልተቀበለው ውሳኔ የህዝብና የመንግስት ውሳኔ አይደለምና ይህ በህጋዊና ሰላማዊ መንገድ የጠየቃችሁ ጥያቄ እኛም ከጎናችሁ በመሆን ከዞን እስከ ፌዴራል ወደሚመለከተው እንዲደርስ ጥረት እናደርጋለን ብለዋል። ይቀኒየልና ሪያበልና ሰልፍ በሰላማው መንገድ ተጀምሮ በሰላም አለቀ። አለም ፍስሐ ለአሜሪካ ሬዲዮ የተጠናከረው ዘገባ ከአዲግራት ከተማ። ከአዲግራት ወደ ባህር ዳር ከተማ እናምራ። በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ዩኒቨርሲቲው ከሚሰጠው የብቃት ማረጋገጫ ፈተና ጋር በተያያዘ በተደረገ የሶስት ቀናት ተቃውሞ ፈተና መቋረጡን ያነጋገርናቸው ተማሪዎች ገልጸዋል። ከተቃውሞ ጋር በተያያዘ በንብረት ላይ ጉዳት መድረሱንና የፈተና አሰጣጥ መቋረጡን ተማሪዎቹ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። በባህር ዳር ዩኒቨርሲቲ ያነጋገር ናቸው ተማሪዎች እንደተናገሩት ይህ ሳምንት ለባህር ዳር ዩኒቨርሲቲ ተማሪዎች የፈተና ሳምንት ነበር። የሶስተኛ ዓመት የምህንድስና ተማሪዎች ወደ አራተኛ ዓመት ተማሪነት የሚያሸጋግራቸውን የብቃት ማረጋገጫ ፈተና ሁኔታዎችን ያላገናዘበ ነው የሚል ተቃውሞ በማቅረባቸው ግን ፈተናው ተቋርጧል። ይሰጧል ብለዋል። ተማሪዎቹ መጀመሪያ ተቃውሞ ያሰሙት በሰላማዊ መንገድ እንደነበር ገልጸው ካስተዳደሩ በጠበቁት ምላሽ ፋንታ ግን የፌዴራል ፖሊስ ጣልቃ በመግባቱ ሰላማዊው ተቃውሞ ወደ ረብሻ ተቀይሮ ፈተናው ተቋርጧል ብለዋል። ከአምስተኛ ዓመት የምህንድስና ተማሪዎች መካከል ሁለት ተማሪዎችን አነጋግሬያቸው ነበር። ሁለቱም ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀውኛል። ተቃውሞውን በተመለከተ ያነጋገርኩት የመጀመሪያው ተማሪ ይህንን ይላል። ሁለት ቀን ማክሰኞ እና ሰኞ ሳተና እናስፈተን እንግሎችን ተማሪ ኛማ እንፈተንም ብለው ሰላማዊ የሆነ ሰለስ ብቻ ነበር ሲያደረጉ ነበር። ከዛ ሀይል መጠቀም ሲጀምሩ ፌዴራል ሲገባ ነው መስታወቶችንና የበር መስኮቶችን መስበር የጀመሩ። ፌዴራል ገብቶ ያደረሰው ጉዳት አለ ተማሪ በፌዴራል ተደብድቧል እና በአምቡላንስ ሁሉ የሄዱ ተማሪዎች አሉ ወደ ሆስፒታል። ዛሬ ሁሉኛ ከአምስተኛ ዓመት ሲደባደቡ ነበረ። ሰላማዊ ሰልፍ እናደርጋለን ብለን ወጥተን ነበረ። ወደ ውጅደም ታወር ለመሄድ ወደ አስተዳደሩ ህንጻ። ከዛ መንገድ ላይ እየሄድን እያለ ከበቡን፣ በቃ በግራም በቀኝ መጡብን እና መለሱ ወደ ግብ እንድንመለስ። ከዛ በሌላ ዳይሬክሽን ለመሄድ ስንሞክር የዛሬ ራሱ ሲደባደቡ ነበረ። አምስተኛ ዓመት ተማሪ ራሱ ዛሬ ተደብድባለሁኝ። ለሌላኛው የአምስተኛ ዓመት ተማሪ ለመሆኑ ውሰዱ የተባሉት ወይም ተፈቶን የተባሉት ፈተና ምንድነው ስል ጠይቄው ነበር። ኮንትራክት ሆሊስቲክ ኤግዛም የሚባል አለ። ማለት ባህር ዳር ዩኒቨርሲቲ ብቻ የሚሰጥ ማለት ነው። አምስት ዓመት ነው የዚህ ቴክኖሎጂ ተማሪ የሚማር አምስት ዓመት ነው በባህር ዳር ዩኒቨርሲቲ። እና ከአምስት ዓመት ውስጥ በየዓመቱ መጨረሻ ማለት ሶስት ዓመት ሞልቶች ወደ አራተኛ ዓመት ስትሸጋገሩ ሆሊስቲክ የሚባል ፈተና አለ። የሶስቱን ዓመት አጠቃለው ማለት ነው። ሶስት ዓመት እንደጨረሱ አሁን አራተኛ ዓመት ላይ ሲገቡ ሆሊስቲክ ኤግዛም አለ። እሱም በእኛ ጊዜም ተፈትነዋል። በሁለት ሺህ አስርም መስከረም ተፈትነዋል። አራተኛ ዓመቶች ማለት ነው። የዘንድሮ ግን ለየት የሚያደርገው አንድ ነገር አለ። አንደኛው በፊት ላይ ማለት ነው። ኤፍ ያ ኤፍ ለምሳሌ በብዙ ኮርሶች አሉ። ከነዛ ኮርሶች በተለያየ ምክንያት ኤፍ ያመጣ ተማሪ መፈተን ይችላል። ሁለተኛ ደግሞ አሁን ተፈትነው ደግሞ ኔክስት ደግሞ ኤግዚት ኤግዛም ይጀምራል ተብሏል። አሁን ኔክስት ለሚመረቁ ተማሪዎች ኤግዚት ኤግዛም መጨረሻ ላይ ማለት ነው። እሱ ሲደመር ብዙ ተማሪዎች ኤፍ አላቸው። ሲቀጥል ደግሞ ብቸኛ ዩኒቨርሲቲ ነው ባህርዳር ገኝበት ኤግዛም እኛ ለምን ፈተና በፈተና ይደራረብብናል? እኛ የተለየ ነገር ካልተሰጠን፣ የተለየ ሰርተፊኬት ካልተሰጠን ከሌሎች ዩኒቨርሲቲዎች የተለየ የኛ ኢንቴንሽን ቃል ከሌለው ምን እነዚህ እንደረጋለን? ሲቀጥል ደግሞ እኛ በፊት ደግሞ ኤስ ያመጣ ተማሪ ይፈተን ነበር። አሁን ኤስ ያመጣ ተማሪ መፈተና እስካልፋቀ ድረስ ማለት ነው። ስለዚህ ሶስት አመት በቃ ዝም ብሎ ከሸፈ ማለት ነው። እንግዲህ በኢትዮጵያ የከፍተኛ ትምህርት ተቋማት የትምህርት ጥራት ችግር አለባቸው። ተመርቀው የሚወጡት ተማሪዎች አብዛኞቹ ብቃት ችግር አለባቸው የሚሉ ጥናቶችም ነበሩ። ከዚህ በፊት የተጠኑ ጥናቶችንም አይቻለሁኝ። እና እንደዚህ አይነት ቅሬታዎች ምሁራን ያቀርባሉ። ለእንደዚህ አይነት ቅሬታ ደግሞ አሁን እንዲህ ያለ ፈተና አንድ ተማሪ ብቃቱ በፈተና ቢመዘን በዛ ፈተና ብቃቱ ማረጋገጥ ካልቻለ ተመልሶ እንዲማረው መደረጉ ለምንድነው ተቃውሞ የሚቀሰቅሰው? አሁን እዚህ ጋር የምትይልን ነገር የምንመሰለች አሁን ተማሪው ፈተና ምናምን መፈተን ጠልቶ ምናምን አይደለም፣ ግን ባዩኒቨርሲቲ እየተማር እንደ ኢትዮጵያ ኮምፒት እያደረሽ እንደ ባህር ዳር ግን የብቻ የተለየ ተጽዕኖ ማድረግ የለበትም ነው። ካለበት ደግሞ እኛ ኢፌክቲቭ ስለሆነ የተለየ ነገር ከተመረቀም በኋላ ወደ ስራ ወይም ወደ ማህበረሰቦች ስተማሪ መጀመሪያ ቅድመ እድል ወይም ደግሞ በዚህ በሆሊስቲክ ኤግዛም ወይም በሌላ አባባል ሲኦሲ ማለት ነው። በሱ ሰርቲፋይ ሆኗል ተብሎ ሌላ ኤክስትራ ፌክተር ካልተሰጠን እኛ ለምን የተለየ ድካም ነው የሚሰጠን? የባስሎ ደግሞ አንድ ሰው በተለያየ መልኩ ነው ማለት ለምሳሌ ከመምህር ጋር ተጣልቶ ሊሆን ይችላል የሆነ ነገር አጋጥሞት ብቻ ያው ብዙ ነገሮች አሉ። እነዛ ነገሮች አልመታች ብለው አንድ ኮርስ ኤስ ይመጣ ይህንን ፈተና መፈተን አይችልም። ከዛ ሌላ ይህን እስካልታወቀ ድረስ አይፈተንም ማለት ነው። ይሄ ነው ሌላው ተጽዕኖ ማለት ስለዚህ ጥያቄያችሁ፣ እነዚህ ነገሮች የአስተዳደር የአሰራር ችግሮች ይስተካከሉ፣ የተለየ ከተፈተንን የተለየ ሰርተፍኬት ይሰጠን፣ የተለየ ብቃት ማረጋገጫ ሰርተፍኬት ይሰጠን፣ ካልተለየ ደግሞ ይቅር ፈተናው ነው። ይህንን ጥያቄያችሁን አግባብ ባለው መንገድ በተደራጀ መልኩ ለአስተዳደር አቅርባችኋል፣ ለትምህርት ቤቱ ለሚመለከታቸው ሀላፊዎች ይሄ ነው ጥያቄ። አሁን በግልጽ አንቺ የተናገርሽውን ነው እና እኛ እኛ አስቀድመን ሲጀመር ሰከንዴር እያለ ዛሬ ሶስት አመት ራሱ እኛ ጠይቀ ነው ነበር ይህን ጥያቄ ምንም እሺ እናየዋለን ብለው ስናርገው ቀሩ። ያው የእኛ ባችም እንደምንም ያው ተፈትማለፈ ሲቀጥል አምና ፎር ዜሮች እንደዛ እንትን አሉ እያለ ሰርድ ላይ አሁን ደግሞ የተለየ ነገር የመጣው ኤፍ ኤፍ ያመጣ ተማሪ አይሰጠም። ስለዚህ እሱ ደግሞ በጣም ብዙ ፋክተር አሉ እንደነገርኩሽ። እዚህ ያሉ ሲጀመር መምህራኖች እራሱ ብቆ አይደሉም ከተማሪ ያነሱ ናቸው ማለት ይችላል። ዝም ብሎ በዘመድ አዝማድ ምናምን ምናምን ነገር ነው የሚዘሙት። ከተማሪ ያልተሻሉ ናቸው። እነዛ ደግሞ ዝም ብሎ ለተማሪ ቸር አይሰጡም። አብዛኞቹ ኤፍ ነው የሚያገኙት። እንደውም እስሜት የተደርገው የሆነ ክላስ ላይ ሶስት ተማሪ ምናምን ብቻ ነው ኤፍ የሌለው ያገኙ ብሎኛል። እና ኢማጅን እንግዲህ አንድ አምሳ ተማሪ ያለበት ክላስ ሶስት ተማሪ ብቻ ነው ይፈተን ማለት ነው። ሲኦች አይተሽዋል። ከማህበረሰቡ አብዛኛው የገጠር ሰው ነው። ከገጠር አርሶ አደር የመጣ ሰው ነው ብዙ ነገሮችን ተጽዕኖዎችን አልፎ ነው እዚህ ደረሰው እና እዛ በደረሰበት ሰዓት የሱ ጓደኞች ሶሻል ተምረው ምናምን ደሞዝ ደረሰልኝ አልደረሰልኝ እያለ ቤተሰብ አሁን ሶስት አመት ሚስት ሲያደርግ በጣም የሚሰማውን እና በዚህ ምክንያት ማንኛውም ተማሪ አልተቀበለውም። ሲቀጥል ጥያቄውን በአግባቡ መድረክ ላይ በቃ እንወያይበት ተብሎ እንት ሲል ተወያይተን እንደገና ያጸደቅ ነው ነው አይቻልም ብሎ መፍትሄ ኢቨን እስካሁን አንዱ አስተዳደር ተማሪ አልተሰጠም። ተማሪ ከመጉላላትና ከመጉዳቶች በአሁኑ ሰአትም ፈተናውም ተቋርጦ ተማሪዎችም ከግቢ ውጭ፣ በተለይ አብዛኛው ተማሪዎች ከግቢ ውጭ እንደሚገኙ ጠቅሰውልናል። በጉዳዩ ላይ ከባህር ዳር ዩኒቨርስቲ ያስተዳደር ምላሽ ለማግኘት ስልክ ደውለን ስልክ የማይመልስ በመሆኑ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ወደ መጨረሻው ዘገባችን ስናልፍ በየመን በመንግስቱና በሁቲ አማጽያን እንደዚሁም በሳውዲ አረቢያ የሚመራው የአረብ አገሮች ጣምራ ጦር በወደብ ከተማዋ ሁዴዳ ላይ ጥቃት ማድረስና ከተማዋን መቆጣጠር ጀምረዋል። ይሄ ሁኔታ ደግሞ የሰብአዊ መብት ሰራተኞችን የሰብአዊ እርዳታ አቅራቢዎችን ከአካባቢው ያራቅ ሆኗል። በዚያ የሚኖሩ ሰዎችና ስደተኞች ህይወታቸው አደጋ ላይ ነው። መስታወት አረገው ዝርዝር በሁቲ አማጽያን ስር የምትገኘውን ሁዴዳ ወደብ ከተማ ለማስለቀቅ በሳውዲ አረቢያ የሚመራው የአረብ ሀገሮች ጣምራ ጦር ድብደባ ለዓለም አቀፍ እርዳታ ሰጪ ድርጅቶች አስጊ እንደሆነ ተገለጸ። የተባበሩት መንግስታት የስደተኞች ኮሚሽነር ፊሊፖ ግራንዲ የሁዴዳ የባህር ወደብ የሰብአዊ እርዳታ ቁሳቁስ ወደ ሀገሪቱ የሚዘልቅበት ብቸኛው መንገድ መሆኑ ብቻ ሳይሆን ለየመን የሚያስፈልጓት መሰረታዊ ግብይቶች የሚካሄዱበት ወደብ መሆኑን Love you, this is how Yemen survives fuel. የየመን ሕልውና በዚች ወደብ ከተማ ላይ የተመሠረተ ነው። ነዳጅ፣ ምግብና መድኃኒት ቢያንስ እነዚህ ሦስቱ መሠረታዊ ነገሮችን ያለማቋረጥ ሀገሪቷ ማግኘት ይኖርባታል። ጦርነቱ እነዚህ መሠረታዊ ነገሮች ለማግኘት የሚያስችል አይመስለኝም። ወታደራዊ እርምጃው በየመን ለሚገኙ የእርዳታ ሰጪዎች ከፍተኛ ፈተና ነው የሚሆንባቸው የሚፈናቀለው ቁጥር ከፍተኛ መሆኑ ብቻ ሳይሆን ለዓለም አቀፍ ማህበረሰብ የሚተርፍ የሰብአዊ ችግሮች እንደተጋረጡና ፈተናዎቹ እየተባባሱ እንደሚቀጥሉ ነው የሚሰማኝ። በሁዴዳ የሚኖሩ ኢትዮጵያውያን ስልኮችን አግኝተን በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። ስሙ እንዳይጠቀስ የጠየቀን በሰነአ ስደተኞች ካምፕ አቅራቢያ ነዋሪ ኢትዮጵያውያን ስደተኞች ወደ የመን አሁንም በመግባት ላይ እንደሚገኙ ይናገራል። አዲሶች መጡ፣ አሁን ይገባሉ፣ በቀደምም ገብተዋል። በባህር በኩል ነው የመጡት፣ ግማሾች በጅቡቲ በኩል ነው ለግላሾች የሚወረሱ ነገር ሰዋሰ መንገድ ነው። ስራ ሶስት አስር አምስት ይገባሉ። አስሮቹ በቀደም የገቡት ኢትዮጵያውያን ናቸው ወይስ የሌላ ሀገር ዜጎች አሉ? ኢትዮጵያውያን ናቸው። የሞተ ሰው አለ እስካሁን? ሲጓዙ መንገድ ላይ ጠየቅኳቸው። የለም ዛ የለም። እና በጅቡቲ በኩል መጣን የሚሻልሽ እዚህ ወረዱ። እዚህ በሳዳ በኩል ሲመጡ ያዟቸው ይዟቸው እዚህ መጡ። ማን ነው ይዟቸው የመጣው? ይሄ የተዋዛቱ መንግስት ፀሐይ በየነ በሰንአ ለአመታት ኖራለች። ሁዴዳን በተመለከተ በቅርብ ርቀት የሰማችውን ነግራናለች። ሁሉም ጋ አለ፣ ድብደባውም አለ። በዜና ሁሌም ስለምናየው ነው። ወዲዳ አሁን ላይ በፊት እንግዲህ አደን ኤደን የሚባለው እንደና ሴዝ የሚባሉ ከተሞች ነበሩ። በጦርነት መስከ ስና ቀጥሎ አሁን ላይ ሁጋም እንደዛ የጦር መስክ ቀጠና ሆናለች። አብዛኛው ኢትዮጵያኖች ደግሞ በዛ በኩል የሚመጡ ታውቂያለሽ፣ ወደ የመን ለመግባት ከዚያም ወደ ሳውዲ ለመሄድ። አሁን ላይ ችግር በጣም ከፍተኛ ጦርነት ነው። በጣም ብዙ ወገኖቻችን እየሞቱ ናቸው። መሞት ብቻ ሳይሆን ሳይፈልጉ ወደ ጦርነት እንዲገቡ እየተደረገበት ያለ ሁኔታ ነው ያለው። ትክክል ነው። ከዛም ራሱ የመንያን ራሱ ወደዚህ ወደ ከተማ እየሸሹ በጣም ብዙ አሉ እና መኖሪያ ቤት ከማጣት ድረስ የደረሱበት አለ። ምንጠቂው አራት አመት ያስቆጥሯል ይሄ የሳውዲና የመን ጦርነት። ከዛ ጊዜ ጀምሮ ከየክፍለ ሀገሩ የሚሰደጉት ወደ ከተማዋ ስለሚመጡ ወደቤት ማግኘት ሁኔታም ራሱ በጣም ይከባድ እየሆነ ነው ያለው። ያው ሁሌም አንድ ዘንድ ነገር ሲመጣ መጀመሪያው ተጎጂ የሚሆነው ስደተኛው ነው የሚሆነው። ለምዛ ካምፖ አለ ሲቀጥል በዛ በኩል ነው ስደተኞች የሚመጡት። እንደዚህ አይነት የጦርነት ቀጠና ከሆነች ደግሞ ይቺ ቦታ ዩኤን ቢሮውን ከዘጋ ስደተኛው መሞት ነው ያለው። ነገር በዚህ በጦርነት መሞት ነው፣ ስትያዥ እስር ቤት የምትገቢ እስር ቤት ያለውን መንገላሳት አለ፣ ባትፈልጊም ወደ ጦርነት የምትገቢበት አለ። ስቃይ ነው ሁሉም ነገር ያው ስቃዩ ግን ከበፊቱ እየከፋ ነው የሚሆነው። ጋዜጠኛ ግሩም ተክለ ሃይማኖት፣ በሰነአ ነዋሪ ነው። ጦርነቱና ኢትዮጵያውያን ስደተኞች የሚገኙበትን ሁኔታ ገልጾልናል። ሁዴዳ ከተማዋን ለመያዝ ከተማዋን ከበዋት ነበር ያሉት። ይሄ የመንግስት ደጋፊዎችና አማጽያን መካከል ያለው ጦርነት ነው። ከከተማው ላይ በአሁኑ ሰዓት ወደ አስራ አራት አስራ አምስት ሺህ አካባቢ ከከተማውና ከከተማው መግቢያ ያለ ተፈናቃይ ሆኗል። ወደ ሰንአ እየመጡ ነው ያሉት። ወደ ተለያየ ቦታ ላይ እየመጡና በድንኳን እየተቀመጡ ነው ያሉት። እዚህ ሰንአ እራሱ መንገዱ በየመንገዱ ላይ ሀረጤ የነበረው ካምፕ በተደጋጋሚ አራት ጊዜ በጀት ሲመታ በርካታ ስደተኞች ሞተው ወደ ሁዴዳ ቀይሮ ነበረ። አሁን ደግሞ ከሁዴዳ ወደ አልፋቤት አልፋቤት ወደ ሳውዲ ጠረፍ ነው መቀየር ግድ ሆኖባቸዋል። ሁዴዳ ያለው ካምፕ ከተነሳ አይ ኦ ኤም ኢትዮጵያውያኖችን ወደ አገር የሚመልስበት ምንም አይነት መንገድ የለውም። ያ ነው ቦር ማለት እንትን ወደቡ። ከዚህ በኋላ እንደገና ወደ ሀገር ወጥቶ ሌላ መንገድ እስከሚሄን ድረስ ስደተኞች በየእስር ቤቱ መሰቃየት ነው እንጂ ያለባቸው ወደ ሀገር መመለስም የለም። እዚህ አሁን አልሳዴት የተባለው ካምፕ ውስጥ የቀየሯቸው ሰዎች የምግብ አቅርቦት፣ የመኝታ፣ የምናም በሙሉ ምኑ የተሟላ ነገር የለውም። ምክንያቱም ገና ካምፕ አይደለም ሜዳ ነው። ሁዴዳ የአይኤም ካምፕ ውስጥ እርግጥ አሁን ያሉት በቁጥር ወደ ሁለት መቶ አካባቢ የሚሆኑ ስደተኞች ናቸው። በፊት ብዙ ነበሩ። ወደ ሶስት መቶ ምናምን ወደ ኢትዮጵያ ተመልሰዋል። ና አሁን እነዚህ ስደተኞች ወደ አበት ወይም አልመድረቅ ካምፕ ይቀየሩ ሲደረግ እዛ ቦታ ላይ ይሄ ድንገተኛ ቅየራ ነው እና ከዚህ በኋላ ደግሞ ወደ ኢትዮጵያ የመመለሱ ሁኔታ ገና ከነዛኛው መንግስት ጋር እስኪነጋገር ድረስ ስደተኛው እየተንገላታ ይቆያል ማለት ነው። አይ ወይም ያለ መታከት እየሰራ ያለው መመለስ ነው። ስደተኛው ዞሮ ይመጣል። ኢትዮጵያውያኖቹ አሁንም በጅቡቲ በኩል እያደረጉ እየገቡ ነው ያሉት፣ በሶማሌ በኩል እያደረጉ እየገቡ ነው ያሉት። እነዚህ ስደተኞች አሁን የሚያልፉበት ካምፕም የለም። ምን ሊፈጠር እንደሚችል እንግዲህ ከዚህ በፊት እንደነበሩት የረሀብ ጊዜያቶች አሁንም ስደተኛው ያ ሊቀጣ እንደሚችል ግምት አለኝ። የተባበሩት መንግስታት የህጻናት እርዳታ ድርጅት በሁዴዳ የሚኖሩ በትንሹ 300 ሺህ የሚሆኑ ህጻናት በአደገኛ ሁኔታ ውስጥ እንደሚገኙ ገልጿል። በተጨማሪም በሀገሪቷ የጦር ቀጠና ክልሎች የሚገኙ 11 ሚሊየን ህጻናት የሰብአዊ እርዳታ ያስፈልጋቸዋል ሲል ተናግሯል። ለየመን ስትንፋስ የሆነችውን የሁዴዳን ወደብ ከተማ መዝጋት ችግሩን እንደሚያባብሰውም ጨምሮ ገልጿል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አትቪ አማሪክ ላይ አስተያየቶቻችሁን ላኩልን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማእግዚአብሔር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው በዛሬው የአለም ዋንጫ የራሻ ቡድን አምስት ለዜሮ ያሸንፋል ብሎ አስቀድሞ ከጨዋታው በፊት ተናግረው ነበር። እንዳለውም ራሻ ሳውዲ አረቢያን አምስት ለዜሮ አሸንፏል። ሞክቢል ነብዩ ሞክቢል ብያለሁ። መልካም ምሽት